የኦሮሞ እናቶች ሴቶችን ለማክበር የተዘጋጀው ዝግጅት በሜልበርን ተደረገ። ሴቶች ለቤተሰብ ለማህበረሰብና ለሀገር ላበረከቱት ከፍተኛ አስተዋጽኦና ለሚከፍሉት ውድ ዋጋ ክብርና ፍቅር ለመስጠት ለመጀመሪያ ጊዜ የኦሮሞ ማህበረሰብ አባላት ያዘጋጁት ዝግጅት ዳንዲኖክ ቪክቶሪያ በኦሮሞ የባህል አልባሳት ባሸበረቁ ሴቶች ተከበረ። በወንዶች የተዘጋጀውና ሴቶች ቀኑ ለነሱ ክብር መስጫ በመሆኑ ተቀምጠው መስተንግዶ በተደረገላቸው ዝግጅት በሀገር ሽማግሌዎች ምርቃት የተጀመረ ሲሆን የባሉ አዘጋጅ ከሆኑት መካከል አቶ አለማየሁ ቁቤ ባደረጉት ንግግር ጉያ ነራ ጉያ ኦሮምቲቲ ጉያ ዱበርቲ ኦሮሞ አከታው በጋብቻ፣ በቤተሰብ፣ በልጆች አስተዳደግ፣ በማህበረሰብ ግንባታ ውስጥ ሴቶች ያላቸው ሚና ማህበረሰባችን ሁልጊዜም አንድ ቀን ክብር ለሴቶቻችን ለምን አንሰጥም በሚል ሲነጋገርበት ቆይቷል። ዛሬ ሁልጊዜ የምናስበው ሀሳብ ተግባር ላይ ውሎ ሴቶች ላደረጉልን ነገሮች ሁሉ ክብር የምንሰጥበት በየአመቱ የሚከበር በዓል የተዘጋጀበት ቀን ነው በየአመቱም በበለጠ ጠምቆ ይከበራል ያሉ ሲሆን በዝግጅቱ ላይ ይታደሙ የታደሙና የባሉ መከበር እንዳስደሰታቸው ሴቶችን በመወከል ንግግር ያደረጉት አዴ አያኔ ለሜሳ ያደ ከነ ካፍተኒ አከቲን ድረት በኬቲ ባብኔ ሀከባኙ ሀሙልስ ኑ ከበጃ ከኛ ወርጀተኒ ኑ ካተኒ ዱጋ ባየ ሲን ገለቴ ፈና ሸመረን ዱበርቶን ሁንድምተ አደነ ረኒስ ባየ ሲንገለቴፈቱ ሄዱ ፈያታ አቦቲን ኬኛ ኦቦሎን ኬኛ አቦቲ መናን ኬኛ ሁንድ ሰኒ ገለቶማ የሴቶችን አስተዋጽኦ ተረድታችሁልን በአደባባይ ላይ ይህን የመሰለ ዝግጅት ስላዘጋጃችሁልን እናቶች ሁሉ ከልብ ያመሰግኗችኋል። ወንድሞቻችን፣ አባቶቻችን፣ ባሎቻችን፣ ሁላችሁም በእውነት እናመሰግናለን በማለት በዝግጅቱ መዘጋጀት የተሰማቸውን ደስታ የገለጹ ሲሆን ጋዜጠኛ ሌንሳ ድንቃ ዝግጅቱ ይበልጥ የሚያነቃቃ ነው፣ ሴቶች ተደስተንበታል ተዝናንተናልም። ይበልጥ የሚያስተዋውቀን አንድ የሚያደርገን ዝግጅት ነው በሚቀጥሉ... ዓመት ከዚህ በላይ ብዙ ሴቶች ተገኝተው እንደምናከብር አምናለሁ ያለች ሲሆን ፓስተር ታደሰ ኢጃራና ኦቧ ልዩ ገለቱ የሀሳቡ ትልቅነት በሀገር ውስጥና በዓለም አቀፍ ደረጃ ኦሮሞዎች በየዓመቱ ሊያከብሩት የሚገባ ትልቅ ሀሳብ መሆኑን ባደረጉት ንግግር ጠቅሰዋል። በህብረተሰቡ ደስታና ሀዘን ውስጥ ሁሌም ደከመኝ ሰለቸኝ የማይሉ ያሉትን ክፍተቶች ሁሉ ሙሉ አድርገው ሕይወትን ጣፋጭ የሚያደርጉ ሴቶችን የሚያስብ ዝግጅት በመዘጋጀቱ ደስ ብሎኛል የምትለው ጫልቱ ደበሌ በባህል አልባሳት ደምቃ ቀኑን ማክበራቸውን ነግረናለች። የመጀመሪያ ቀናችን ነው ይሄንን ፕሮግራም ስናከብር፣ በመጀመሪያ አዘጋጆቹን በጣም አመሰግናለሁ። ይህም ፕሮግራም አስባችሁ ስላዘጋጃችሁልን ቴንኪ ዩ። እንደዚሁ ሌሎችም ሴቶች ያልተገኙ እህቶቻችን በዚሁ ፕሮግራም ላይ በቀጣይ ፕሮግራም ከዚህ በበለጠ በጣም በተቀናጀ መልኩ እንድትገኙ እንድትካፈሉ እላለውኝ በጣም እናምራለን። በወያ አዳው ፈኔ ባየ በሬኔ ሰገንታ በሬዳ ቆንጆ ፕሮግራም እያደረገ ነው የንገኘው። በጣም ደስ ብሎኛል። ቦንቱ ወርቅነ ቀኑን በየዓመቱ በድምቀት ለማክበር የብዙዎች ፍላጎት ሆኗል ትላለች። ዛሬ የሴቶች ቀን በመከበሩ በጣም ደስ ብሎናል። ኮሚኒቲው አስታውሶን የሴቶች ቀን እናንተ የተለያችሁ ናችሁ ይገባቸዋል ብሎ ይሄን የመሰለ ቀን አዘጋጅቶልን እናንተ ቁጭ በሉ ተደሰቱ እና ይሄ ለእናንተ ይገባል ብለው ጥሩ ፕሮግራም አዘጋጅተውልናል። በጣም ደስ ብሎናል። ሴቶች እህቶቼ ሁሉም ተደስተዋል። ደስ ብሎናል። ብዙ ሴቶች በየቤቱ አሉ እየፈለጉት ቀኑን ሳይመቻቸው፣ በተለያየ አጋጣሚ ያልመጡ በሌላ ጊዜ ሁሉም ሴቶች በመልበርን አካባቢ አራውንድ ያለነው ነው ተሰባስበን ይሄን ቀን ቀናችንን በደንብ እንደምናከብረው እርግጠኛ ነኝ። በሚቀጥለው አመት፣ ብዙ ሰዎች አሁንም ደውለው እያናገሩ ነው ጓደኞቻችን ሚስ ያደረጉት ማለት ነው። የበለጠ አሙቀ ነው እናከብረዋለን። ኮሚኒቲውም ፕሮሚስ ገብቶልናል፣ በየአመቱ ያከብርልናል። እኛም ልክ እንደ ሆሊዴይ ቀን ብለ ነው ቀኑን እንደምናከብረው እርግጠኛ ነኝ። ጽጌ መርጊያ በአመት አንድ ቀን ብቻ ሳይሆን ልጆችን በማሳደግ ቤት ውስጥ በስራ በማገዝ ከሴቶች ጎን እንዲቆሙ ወንዶችን በፍቅር እንጠይቃለን ትላለች። ሴቶችን ግን እያከበርን ነው። በዛሬው ቀን ሲያከብርልን በጣም ደስ ብሎናል። በጣም ደስ እያለን ነው እያከበርን ያለ ነው። ሴቶች ቤት ውጭ ብቻ ሳይሆን ቤት ብቻ ሳይሆን በመተባበር ሁሉ ቦታ እየተባበሩ ነው ያሉት። ወንድሞቻችንም፣ ባለቤቶቻችን፣ አባቶቻችን ሁሉ የሚያደርጉት ነገር ያስደስታል። በዓመት አንድ ቀን ብቻ ሳይሆን ደግሞ ቤት ውስጥም በልጆች በማሳደግ ሴቶች ሁልጊዜ ጓዳን ያሉት ያንን ነገር እንዳይሆን በማድረግ እንዲተባበሩ እንጠይቃለን። ግዴታ አይደለም ለሁላችንም ግዴታ ነው። የእናትም የአባትም ግዴታ ነው። ልጆች ማሳደግ ግን በብዛት ጫና የሚያልፈው እናት ላይ ነው። ስለዚህ አሜን ብለው ተቀብለው እነሱም ለልጆቻቸው የሚያስፈልገውን ነገር በመርዳት ባለቤቶቻቸውን በመርዳት ልብስ በመቀየር ለልጆች ምሳ፣ ለልጆች በማብላት በሁሉም እንዲተባበሩ እንጠይቃቸዋለን። ይህንን ደግሞ በየዓመቱ እንዲለምድባቸው እኛም ከኋላቸው ሆነን እናበረታቸዋለን። ይበርቱልን። የእኛም በእነሱ ነው የሚያምረው፣ እነሱም በእኛ ነው የሚያምሩት። እናመሰግናለን። በዝግጅቱ ላይ ያገኘናቸው ነፊሳ ከድር እና ትግስት ጡርነ በዝግጅቱ መከበር ይበልጥ ደስታ እንደተሰማቸው ገልጸው በሚቀጥሉት አመታት በርካቶች እንደሚመጡ ያላቸውን ተስፋ ገልጸዋል። በጣም ደስ ብሎኛል። እናመሰግናለን። እናት በመሆናችን ደግሞ በጣም እንኮራለን። በጣም እናመሰግናለን። በዛሬው ቀን እየተካሄደ ባለው ፕሮግራም በጣም ደስ ብሎኛል። ደስ የሚል ቀን ነው። ሰው ሁሉ ተሰብስበው እንደዚህ በአንድነት እንደዚህ አይነት ፕሮግራም በማክበራችን በጣም ነው ደስ ያለኝ። እንደምታየው እንግዲህ በጣም ከለርፉል በሆነ በተለያየ ባህል አልባሳት ሁሉም ሴቶችም ሆነን ወንዶችም ከኛ ጎን በመሆን በጣም እያከበርን ያለ ነው። በጣም በእውነቱ የተለየቀ ነው። በጣም ነው ደስ የሚለው። አይ ቲንክ ካልተሳሳትኩ ይሄ የመጀመሪያ ሲንቄ ፕሮግራም ነው። እንግዲህ ከአሁን በኋላ በሚሆነው በየአመቱ በሚሆነው ከዚህ በላይ እናከብራለን ብለን እናስባለን። በጣም ነው ደስ የሚለው። እናንተም ደግሞ ስለተገኛችሁ ፕሮግራማችንን ለመካፈል ኛ መሀል ስለመጣችሁ በጣም ነው የምናመሰግናቸው ናቸው ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።